አቶ ወርቁ አትወርቁ ደመና ከአርባ ዓመታት በፊት በደብረ ማርቆስ ከተማ ወይን ቤት የመቶ አለቃ እሸቱ ዓለሙ ፈጽመውታል ወይንም አስፈጽመውታል ከሚሉት የጭካኔ ድርጊቶች መካከል ሐምሌ 29 ቀን 1970 ዓ ም የ16 ጓደኞቻቸውን መገደል በቀደመው ዝግጅታችን ነግረውናል። ሌላው የግድያ እርምጃ መቼ እንደሚቀጥልም ማንም እርግጠኛ መሆን አይችልም ግን ብዙ ምልክቶችን ማየት ይቻል ነበረ። አቶ ወርቁ ደመና። ነሐሴ መጀመሪያው አካባቢ ነሐሴ አንድ እና ሁለት ላይ አንድ ጉድጓድ ከሩቅ መታየት በሚችለው የወህኒ ቤቱ አንድ ማዕዘን በኩል ትልቅ ጉድጓድ ሲቆፈር አየን። ከሚቆፍሩትም የተወሰኑት የኛው የምናውቃቸው እስረኞች ናቸው እና ሲመጡ ከቁፋሮ መልስ እንጠይቃቸዋለን። ምንድን ነው የምትቆፍሩት? ለምንድን ነው የምትቆፍሩት? ማንም የነገረን ነገር የለም። ነገር ግን የራሳችንን መቃብር ሳይሆን አይቀርም ያለኝ ልጅ ነበር እና ነፈር ተመለከትን። በጣም የሀዘን ድባብ በሆነ ቤቱ ውስጥ ሰፈነ። በጭንቀት ቆየን። ወደ ነሐሴ አምስት ሺ ዘጠኝ መቶ ሰባ ዓመተ ምህረት የተወሰኑ እስረኞች ተጠራን። በሆነ ቤቱ አስተዳደር በፖሊሶች ተጠራ ስማችን ረዥም ዝርዝር ተጠራና የተወሰነው ሁለት አመት ከዛን ጊዜ ጀምሮ የሚቆጠር ሌሎቹ ደግሞ ሶስት አመት ከዚያ ቀን ጀምሮ የሚቆጠር ፍርድ እንደተፈረደባቸውና ያንንም የፈረደው አብዮትና ዘመቻ አስተባባሪ ኮሚቴ በመቶ አለቃ እሸቱ አለሙ የሚመራው ኮሚቴ እንደነበረ ተነገረን። አንዳንዶች የተበሳጩ አሉት ትዝ ይለኛል። እኔ አልተበሳጨሁም። ምክንያቱም የሚቆፈረውን ጉድጓድ አስባለሁና አሁን ወደዛ ጉድጓድ አልሄድም፣ ያ ጉድጓድ ምናልባት እንግዲህ ለሌሎች ይሆናል ብዬ በአንድ በኩል ተጽናና ያለ የራስ ሕይወት በመትረፉ በሌላ በኩል ደግሞ እነማን የሆኑ የትኞቹ ጓደኞቻችን የሆኑ እዛ ጉድጓድ ውስጥ መጨረሻ ያላቸው የሚሆን ብለህ ታስባለህ እና ጸጥ ብዬ ነው ወደ መታሰሪያ ክፍል የሄድኩትና ወዲያውኑ ብዙዎቻችን ይህንን ፍርድ የሰማን መኝታዎቻችንን ማስተካከልን የጀመርነው መደባችንን ማስተካከል ፍራሻችንን፣ እዛው እየሰፋን የምናዘጋጀው ፍራሽ ነበር። በየጊዜው ታጠበዋለህ። የእስረኛው ቁጥር በጨመረ ቁጥር ፍራሽን ማጥበብ አለብህ። ከዚህ የእስራት ፍርድ በኋላ ነሐሴ ስምንት ቀን 1970 ዓ ም ልክ ሐምሌ 29 ቀንን ትመስል እንደነበረ አቶ ወርቁ ያስታውሳሉ። እስረኞች በጊዜ ወደየመታሰሪያ ክፍላቸው እንዲገቡ ታዘዙ። በጣም በጣም የሚያስጨንቅ ጊዜ ነበረ። ያንን ልክ እንደተጠየቅን ሁላችንም ያው የገምትነው ነገር አለ ጉድጓድ ሲቆፍር አይተናል እና በርካቶች ያን ምሽት ወጥተው እንደሚገደሉ የሁሉም የሁሉም እምነት ነበረ። ሁሉም በሀዘን አንገቱ ተሰብሮ ወደ የክፍሉ ገብቶ ጸጥና ያለው ወደ አምስት ሺህ የሚደርስ እስረኛ እንግዲህ ወደ ሶስት ሺህ የምንሆነው የፖለቲካ እስረኞች ስንሆን ወደ ሁለት ሺህ አካባቢ ደግሞ ደረቅ ወንጀለኛ ይባላል። allo ፖለቲካዊ ባልሆነ ምክንያት ሰው በመግደል በመሳሰሉ ወንጀሎች የታሰሩ እና አብዛኞቹ ገበሬዎች የሆኑ ናቸው። ግን ሁሉም ነው ጸጥ ያለው። በዛም ምሽት ፖለቲከኛ ሆንክ አልሆንክ እንደ ጠበቅ ነው። ወዲያውኑ ትንሽ ጨለም ማለት ሲጀምር ግቢ ውስጥ ኮቴዎች፣ የወታደር ጫማዎች ዱብ ዱብ ማለት ጀመሩ። ትሰማዋለህ። በጣም የሚዘገንን የሚያስፈራራ ድምፅ ነው እና በየክፍሎች እየሄዱ በመስኮት በኩል ያው መስኮቱ ብረት አለው ስም መጥራት ጀመሩ። አቤት የሚል ሰው ገመድ ይላካል። በመስኮቱ በኩል ወታደሮቹ ገመድ ይልኩና የክፍሉን ካቦ ያን እስረኛ እንዲያስር ይጠይቁታል። እስረኛው ካቦው አስተሳሰሩን ይጠይቃል። ይገልጹለታል እንዴት ማሰር እንዳለበት እና አስተሳሰሩም ያው የፊት ጥኝት ስርዓት ይታሰሩና ከክፍል ይወጣሉ። ወደ ቤተ ክርስቲያኑ አቅጣጫ ነው ሁሉም የሄዱት። እንመለከት ነበር በመስኮት በኩል። በጣም ረዥም ሰዓት ነው የፈጀው፣ ምክንያቱም ከክፍል ክፍል መሄድ ነበረባቸው። በዛን ምሽት እስረኛው በሚያውቀው እስረኛው በደረሰው መ መረጃ መሰረት ሰማንያ ሁለት እስረኞች ናቸው ወጥተው የተገደሉት። አገዳደሉ የሚዘገንን ነው። እኔ በጠዋት ነው ዜናውን የሰማሁት። አንድ ጉሙዝ እስረኛ ያለ ጎኔ ያለው መታሰሪያ ክፍል ውስጥ እኔ ሀያ ሁለት ቁጥር ነበሩ፣ ሀያ ሦስት ቁጥር ውስጥ የሚኖር በጣም ይወደኛል ለምን እንደሆነ ብዙም አላቅም ጉሙዝ ነው እና ሁልጊዜ ጠዋት ጠዋት ሰላም እንባባላለን አንዳንድ ወሬ እንለዋወጣለን እና ያን ዕለት ጠዋትም እሱ ራሱ እንደውም ይጠብቀኝ ነበረ ከክፍሌ ክፍላችን ተከፍቶ እስከወጣ ድረስ እና አገኘኝ ቁርሳችንን ተቀብለን እንዳቦና ሻይ ወዲያውኑ ክፍላችን በር ላይ ሆነን ጉሙዝ ጓደኛዬ ጋር የት ነበርክ ትናንት ምሽት? አልኩት። እንዴ እዛ ስረዳ ያው ስረዳ እኮ ነበረ ትናንት መርዳት አለባችሁ ተብሎ እኔና ሌሎች ጠራልኝ ስማቸውን ሌሎቹም የተወሰኑት ጉሙዝ ናቸው። እዛ ፍርደኛ ናቸው፣ ፍርድ ያገኙ። በነፍስ መግደል ነው የተወነጀሉት። ወህኒ ቤት ውስጥ ብዙ አመት ኖረዋል። ስለዚህ ለብዙ ጉዳይ ይፈለጋሉ። በወታደሮቹ በአስተዳደሩ በሙናምን እየተጠሩ አገልግሎት የሚሰጡ እንደሆኑ እናውቃለን። ከዛም ልጣቃሉ እና እዛ ልንረዳ ሄደን እንደ ያየሁትን ዙዲ ነገር ነው የሚለኝ ስሜን ትንሽ ጠመም ያደርገዋል። ያየሁት በጣም ያስፈራ ነገር ነው ትናንት ያየሁት። ምን አየህ? ሰጠኛ አልኩት ከዚህ እየሄዱ የፊጥኝ ታስረው የወጡት እስረኞች በሙሉ ቤተ ክርስቲያን ነው የሚመጡት እና ቤተ ክርስቲያን መቶ አለቃ ሸቶ አለ እዛ። ስማቸውን እሱ ያጣራል ከዛ በኋላ እንዴት እንደሚመቷቸው አይታወቅም። የተወሰኑ ወታደሮች እኛ አይተናቸውም፣ ማናቃቸው ወታደሮች ናቸው። የወህኒ ቤቱ ፖሊሶችም አይደሉም። ይመቷቸዋል እና ሲወድቁ በገመድ ሸመቀቋቸዋል። አንገታቸውን ይጠመዝዙታል፣ በጣም በማይገባን መንገድ። ከዛ ውሰዱ ይሉናል። ሰውነታቸውን በቃ ሞተዋል፣ ውሰዷቸው እንባላለን። በባሬላ ይሄ አፈር መሸከሚያ የለም፣ በሱ በሱ እየተሸከምን እዛ ጉድጓድያ ሲቆፈረ ሰሞኑን ያየ ነው። ጉድጓድ ውስጥ ነው እየወሰድን የጣልናቸው። አንዳንዶቹ እኮ እንደውም ጠራልኝ ስም ሲያምረኝ ከበደ ሲያምረኝ ከበደ ግዙፍ እስረኛ ነው፣ እንትን ሰውነቱ ትልቅ ነው እና ሲያምረኝ አልሞተም ነበር። አልሞት ብሏቸው ብዙ ታግለዋል እንትን የሚሉ ወታደሮቹ። መጨረሻም ለእኛ ወስዳችሁ ሰውነቱን ጣሉ፣ አስከሬኑ ወደ ጉድጓዱ ውሰዱ ስንባል ትንሽ ትንሽ ሊያወራን ሁሉ ይፈልግ ነበረ። ሙሉ ለሙሉ አልሞተም ነበር ነበር ሲያምር፣ ጉድጓድ ውስጥ ስንጥለው። ይህን ሁሉ ነው ያለኝና በጣም በጣም የሚዘገንን ነበር። ሰማንያ ሁለት ልጆች ሌሎች በሚቀጥለው ቀን ደሞ ሁለት ልጆች እንደጨመሩ ሰምተናል። ሁለት እስረኞች በሕግ ፍርድ ቤት ቀርበው የተበዳይ ቃለውን ለፍርድ ቤቱ ሲያሰሙ የተከበራችሁ ዳኞች ዛሬ ከዚህ የተገኘውት ፍትህን ፍለጋ እንጂ ለበቀል አይደለም ብለው ነበረ። ከዚህ የፍትህ አደባባይ የምንማረው ሌላው ነገር ምንድን ነው የሚል ጥያቄም ሰነዘርኩላቸው። እሸቱን ለፍርድ በማቅረብ ነገ እንደ እሸቱ አለሙ ምንም ሕግን ምንም የሞራል እሴትን ከምንም ሳይቆጥሩ ይሄ በእንግሊዝኛ ኢምፒዩኒቲ የምንለው ይሄ በማናለብኝነት የሚፈጸሙ በሰው ልጆች ላይ የሚደርሱ በደሎችን መፈጸም እንደሚያስጠይቅ። ይዋ ሊደር እንጂ ይሄ ጉዳይ እኮ አሁን አርባ አመት አልፎታል። ከአርባ አመትም በኋላ ግን ትኩስ ነው። እንደዚሁ ነው የወደፊት የእሸቱ አለሙን የመሰሉ በኢትዮጵያ በሌሎች ወገኖቻቸው ላይ ባላቸው ስልጣን ወይም በአንድ በተፈጠረ አጋጣሚ ከሕግ ውጪ ወይም ራሱን ሕግንም በማጣመም በደል ለመፈጸም የሚያስቡ ካሉና እየፈጸሙ ካሉ ራሳቸውን እንዲመረምሩ ነው። ወደፊቷን በሕግ ብቻ ዜጎቿ የሚተዳደሩባትን የሚመሩባትን ሕግን እንጂ ሰውን የማይፈሩ ዜጎች የሚፈጠርባትን ኢትዮጵያ ነው ማምጣት የምንፈልገው አቶ ወርቁ እንዳሉት ከሆነ በአውሮፓውያኑ ዘመን አቆጣጠር ዲሰምበር 15 2017 ዓ ም መቶ አለቃ ሸቱ ዓለሙ ፍርዳቸውን ያገኛሉ አቃቢያነ ሕጉም ተከሳሹ በተከሰሱበት የሕግ ድንጋጌ ከፍተኛው ቅጣት እንዲጣልባቸው ጥያቄ ማቅረባቸው ታውቀዋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ